የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ግንቦት 27 2015 ዓ ም ዝግጅታችን ጀመረ። ከሶስት አስርት ዓመታት በላይ በዲያስፖራም ሆነ በአገር ውስጥ ለሚኖረው የኢትዮጵያ ማህበረሰብ ትልቅ አስተዋጽኦ ላበረከቱ ግለሰቦች፣ የንግድ ተቋማትና የተለያዩ ድርጅቶች ሽልማት የሰጠው ሲድ ተቋም የዘንድሮው ተሸላሚዎችን ይፋ አድርጓል። ለኔ በጣም በጣም ትልቅ ነገር ነው። ካለሁበት ተደበቅኩበት ነገር ለወጣሁኝ በሰው ፊት እንዲታወቅ ስራዬ በተለይ በግልጽ እንዲወጣ ከሬጅ የሚያደርገኝ ነገር ነው። በጠፈር ምርምር ከፍተኛ ውጤት እንዳሳየ አቅኚ ኢትዮጵያዊ ተመራማሪ ዶክተር ብሩክ ላቀው የሰሩት የኢንፍራሬድ ጨረር መለኪያ ከምድር 1.2 ቢሊዮን ኪሎ ሜትሮች ርቀት ላይ ወደምትገኘው ሳተር ተልኮ ለአስራ ሶስት ዓመታት በተራው መረጃ ወደ ምድር ለመላክ በስኬት ጥቅም ላይ ውሏል። የሰማችኋቸው ከሴድ ኢትዮጵያ ተሸላሚዎች መካከል የሆኑትን ነው። በምሽቱ መሰናዷችን ባለፈው ሳምንት በዋሽንግተን የተካሄደውን የሽልማት ስነስርዓት እንቃኛለን። ራሴ ሶሰኛ ነኝ አጫሽ ነኝ ጠጭቂ ነኝ ቁማርተኛ ነኝ ብዬ ለራሴ ተቀብየው ለራሴ አመኜ ነው ይላል እዛ ለመገላገል ማመን ብቻ ነው ተታመነ መዳን ይቻላል አሁን ደግሞ የሰማችሁት ከአቧሪ ካዛንቺስ ከኮሎምቦስ ኦሃዮ በገጠመኞች የተሞላ የሕይወት ጉዞ በሚለው መጽሐፍ ያለፈበትን የመጠጥና የቁማር ሱሶች ጨምሮ የተለያዩ የባህሪ ተግዳሮቶቹ ያጋራውን የኮሎምቦስ ኦሃዮ ነዋሪ አቶ ዳንኤል ማሞን ነው የምሽቱ እንግዳችን ነው። ሰላም ጤና ይስጥልኝ፣ ክቡራትና ክቡራን አድማጮች በሁለት ሳምንት አንዴ እያዘጋጀን ወደ እናንተ የምናደርሰው የእለተ እሁድ ግንቦት 27 2015 ዓ ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና ደረጀ ደስታንን ንጉሱ ታምሬም በቅንብሩ አብሮን ይቆያል። እስከ ምሽቱ አራት ሰዓት አብረናችሁ እንሆናለን። እናንተም ከኛ ጋር አሁኑ አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናመሻችሁ አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። በሳውዲ አረቢያና በዩናይትድ ስቴትስ አደራዳሪነት በተቀናቃኝ የሱዳን ወታደራዊ አንጃዎች መካከል የተደረሰው የተኩስ አቁም ስምምነት ጊዜው ማክተሙን ተከትሎ እሁድ ዕለት በተለያዩ መዲናው አካባቢዎች ግጭት መባባሱን የካርቱም ነዋሪዎች ገልጸዋል። የታላቁ መናገሻ ቀጠና የሚባለውን ስፍራ ከመሠረቱት ሶስት ኩታ ገጠም ከተሞች መካከል አንዷ በሆነችው ኡምዱርማን ወታደራዊ አውሮፕላን ተከስክሶ እንደነበረም የዓይን እማኞች ተናግረዋል። የሱዳን ፈጥኖ ደራሽ ኃይሎች ላይ ጥቃት ለመፈጸም የጦር ጀቶችን ከሚጠቀመው የሱዳን ጦር እስካሁን ድረስ የተሰጠ መግለጫ የለም። በአውሮፓውያኑ ሚያዝያ 15 የገነፈለው የሱዳን ውስጥ ግጭት ከመዲናዋ ውጭ ወዳሉ ስፍራዎች ተስፋፍቶ ከፍተኛ የሰብአዊ ቀውስ ፈጥሯል። የተኩስ አቁም ስምምነቱን ለማራዘም የተጀመረው ድርድር ባለፈው ሳምንት ቢቋረጥም ሳዑዲ አረቢያና ዩናይትድ ስቴትስ በጄዳ ከሚገኙ የሱዳን ሰራዊትና የፈጥኖ ደራሽ ኃይል ልኡካን ጋር በየቀኑ መገናኘታቸውን እንደቀጠሉ ተናግረዋል። እነዚህ ውይይቶች ያተኮሩት የጄዳ ድርድር ከመቀጠሉ በፊት ሰብአዊ እርዳታዎችን በማመቻቸትና ና በቅርብ ጊዜ ውስጥ ሁለቱ ወገኖች ሊወስዷቸው በሚገቡ እርምጃዎች ዙሪያ ስምምነት ላይ ለመድረስ ነው ሲሉ ሲሉ ሁለቱ አገራት በጋራ መግለጫ ሰጥተዋል። የተኩስ አቁም ስምምነቱ በአውሮፓውያኑ ግንቦታ 2022 ተጀምረው ቅዳሜ አመሻሽ ላይ አብቅቷል። የበረታውን ጦርነት በተወሰነ ደረጃ እንዲቀንስና የሰብዓዊ አቅርቦት ውስንነት እንዲሻሻል ቢያደርግም እንደቀደሙት የእርቅ ስምምነቶች በተደጋጋሚ ተጥሰዋል። ዛሬ እሁድ ጦርነት እንደተቀሰቀሰባቸው ከተሰማባቸው አካባቢዎች መካከል ማዕከላዊና ደቡብ ካርቱም እንዲሁም በሰሜን ከጥቁር አባይ ማዶ ባህሪ ይገኙበታል። አድማጮቻችን፣ ይህ ዜና እየተላለፈላቸው የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ባለፈው ሳምንት በሶማሊያ የሚገኘውን የአፍሪካ ህብረት ጦር ሰፈር ታጣቂዎች ከበው በወሰዱት እርምጃ ሃምሳ አራት የዩጋንዳ ሰላም አስከባሪ ኃይል አባላት መሞታቸውን የዩጋንዳው ፕሬዚደንት ዮሬ ሙሴቬኒ ተናገሩ። ጥቃቱ በጦርነት በደቀቀችው ሀገር ውስጥ ባልሸባብ ጂሃዲስቶች ከደረሱት አስከፊ ጥቃቶች አንዱ መሆኑም ተገልጸዋል። ሙሴቬኒ ቅዳሜ አመሻሽ ላይ በትዊተር ገጻቸው አንድ የጦር አዛዥን ጨምረው የሃምሳ አራት ወታደሮች በድን አግኝተናል ብለዋል። አንጋፋው መሪ ሀገሪቱን ከሚያስተዳድረው ብሔራዊ ተጋድሎ ንቅናቄ ፓርቲያቸው አባላት ጋር መነጋገራቸውን ጽህፈት ቤታቸው ገልጸዋል። በአፍሪካ ህብረት ኃይል የሚደገፉ የመንግሥት ደጋፊ ኃይሎች በአልሸባብ ላይ ባለፈው ነሐሴ ወር ጥቃት ከከፈቱ ወዲህ የአሁኑ ጉዳት እጅግ ከባድ መሆኑ ተነግረዋል። የሙሴቬኒ ንግግር በአፍሪካ ህብረት አባላት ዘንድ ያልተለመደ ጉዳትን የማመን እርምጃ መሆኑም ተጠቅሰዋል። በሶማሊያ ደካማ በሆነው ማዕከላዊ መንግሥት ላይ ከአስር ዓመታት በላይ አስከፊ ሽምቅ ውጊያ ሲያካሄድ የቆየው አልሸባብ በአውሮፓውያኑ ግንቦት 26 በዩጋንዳ ሰላም አስከባሪዎች ጦር ሰፈር ላይ ጥቃት ከፍቶ 137 ወታደሮችን መግደሉን ተናግረዋል። አልሸባብ በጦር ሜዳ ያገኘሁት የሚለውን ድል ለፕሮፓጋንዳ ፍጆታ ሲል በማጋነን ስለሚታወቅ ለአፍሪካ ህብረት ጦር ሰራዊት የሚያዋጡ መንግስታትም ለደረሰው ጉዳት ማረጋገጫ የሚሰጡት አልፎ አልፎ ብቻ ነው። የአልሸባብ ታጣቂዎች ከዋና ከተማይቱ ከተማዪቱ ሞቃዲሹ በስተደቡብ ምዕራብ 120 ኪሎ ሜትር ርቀት ላይ በምትገኘው ቦሌ ማሬር የሚገኘውን የጦር ሰፈር ፈንጅ በጫነ መኪና ጥሰው ከገቡ በኋላ ውጊያ መደረጉን የአካባቢው ነዋሪዎችና የሶማሊያ ወታደራዊ አዛዥ ለዜና አውታሩ ተናግረዋል። የቻይና ብሔራዊ መከላከያ ሚኒስቴር ዩናይትድ ስቴትስ እና ቻይና ቢጋጩ ዓለም ሊቋቋመው የማይችል አደጋ ሊተው እንደሚችል ተናገሩ። በወታደራዊ ደንብ ልብሳቸው የተከሰቱት ሊ ሻንግፉ በዛሬው እለት ሲንጋፑር ውስጥ በተካሄደው የእስያ ከፍተኛ የደህንነት ጉባኤ ሻንግሪላ ላይ ንግግር አድርገዋል። ቻይናና ዩናይትድ ስቴትስ የተለያዩ ስርዓቶች እንዳሏቸውና በብዙ መንገዶች እንደሚለያዩ የተናገሩት ሻንግፉ፣ ሆኖም ግን ልዩነቶቹ የጋራ ትስስርና የጠለቀ ትብብርን ለማሳደግ የሚያስችሉ የጋራ መሰረቶችና ፍላጎቶችን ሊያገ ማስወገዷቸው እንደማይገባ አክለዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስቲን የመሪዎቹ ጉባኤ ላይ ቅዳሜ ዕለት ንግግር ያደረጉ ሲሆን ቻይና በሁለቱ ሀገራት መካከል ያለውን የግንኙነት መስመር ክፍት እንድታደርግ አበረታተዋል። ሊ በስብሰባው ላይ ለመገናኘት የኦስቲንን ጥያቄ አልተቀበሉም። ሆኖም ሁለቱ የጦር መሪዎች አርብ ዕለት በጉባኤው ላይ ተገናኝተው ተጨባብጠዋል። ፔንታገን እንደገለጸው ግን ሁለቱ የመከላከያ ባለሥልጣናት ተጨባጭ የሐሳብ ልውውጥ አላደረጉም። ግጭት ሊያስከትሉ የሚችሉ የተሳሳቱ ሂሳቦችን ለማስወገድ በአገሮች መካከል ቀጣይነት ያለው ግንኙነት አስፈላጊ መሆኑን ኦስቲን ተናግረዋል። ግጭት ወይንም ፍጥጫ አንፈልግም ሲሉ ኦስቲን በጉባኤው ላይ ተናግረዋል። ሆኖም ግን በጉልበተኝነት ወይንም ማስገደድ ፊት ግን ፍንክች አንልም ሲሉም አክለዋል። የዩናይትድ ስቴትስ መከላከያ መስሪያ ቤት ኃላፊ ሎይድ ኦስትን በስተ መጨረሻም በቻይና ደቡብ ምዕራብ ሲቹዋን ግዛት በደረሰ የመሬት መንሸራተት 14 ሰዎች መሞታቸውን የአካባቢው አስተዳደር መግለጫ አስታውቋል። አምስት ሰዎች የገቡበትም እንዳልታወቀ ተገልጿል። ይህ የመሬት መንሸራተት አደጋው የተከሰተው ዛሬ ማለዳ በሌሻያን ከተማ አቅራቢያ ነው። 180 ሰዎች ለአሳሳና ለነፍስ ማዳን ሥራ መሰማራታቸውን መግለጫው አስታውቋል። አድማጮቻችን፣ ለምሽቱ የያዝናቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የአሜሪካ ድምፅ ዝግጅቶች ጋር አብራችሁ ቆዩ በአስራ ዘጠኝ በሀያ አምስት ና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል ሀምሳ ሰባት ዲግሪ ዌስት ከ ዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ግንቦት ሀያ ሰባት ሁለት ሺ አስራ አምስት አመተ ምህረት መስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁ ደሬ በዚህ ሳምንት የአውሮፓውያኑን ግንቦት ወር አጠናቀን የሰኔን ወር ጀምረናል ይህም ማለት ዛሬ በዚህ ሀገር አቆጣጠር ሰኔ አራት ነው በኢትዮጵያ ደግሞ ግንቦት 27 2015 ነው። እውነት ነው እንግዲህ ቀኑን፣ መቁጠረሽ ልክ በየአመቱ የግንቦት ወር ሊያልቅ አካባቢ እዚህ ዩናይትድ ስቴትስ ውስጥ የሚካሄደውን አንድ ትልቅ ዝግጅት ለመጠቆም ይመስለኛል። አልተሳሳትክም። ለምሽቱ የመጀመሪያ መሰናዶ አድርገን ወደ አሰናዳ ነው እና በየአመቱ በስራና በምግባራቸው ለላቁ ኢትዮጵያውያን የሚበረከተውን ሽልማት የሚያስቃኘው ዘገባችን የሚያንደረድረን ነው። ከዛ በፊት ግን ከዚሁ ዝግጅት ጋር ተያያዥነት ያለው ለአገር ለወገን፣ ለቤተሰብ መልካም የሰሩ ሰዎችን የሚያወድስ አንድ ሙዚቃ ለምን አንጋብዝም? በስራና ምግባራቸው ከላቁ ኢትዮጵያውያን ሽልማት ጋር የተገናኘ ዜማ ምን አገኘሽ ልል እንግዲህ ለፆታሽ አደላሽ አትበለኝና በተለይ ለሴቶች የተዜበ ቢሆንም የሀገር ካስማ የሚለው ዜማ ጥሩ ምርጫ ይመስለኛል። የተለያዩ የኢትዮጵያ እውቅ ድምፃውያን የተሳተፉበትን የሀገር ካስማ እንጋብዝ። የእግር ካስማ ሴት ነኝ እኔ የበረታው ለወገኔ እያሉ በርካታ ድምፃውያን እየተቀባበሉ ያዜሙትን ሙዚቃ ነው ሰምተን የተመለስ ነው። በዚሁ ወደ ቀዳሚው ዝግጅታችን እናልፋለን። የዘንድሮው ሴት ሽልማት ተሸላሚ ኢትዮጵያውያን ሲድ ኢትዮጵያ ላለፉት ሶስት አስርት ዓመታት የዘለቀ የኢትዮጵያውያን ማህበረሰብ የሽልማት ድርጅት ሲሆን ተቋሙ በዓለም ዙሪያ ለሚኖሩ ውጤታማ ኢትዮጵያውያን በሚሰጠው እውቅና ይታወቃል። በስራና አበርክቷቸው እንዲሁም ትምህርታቸው ከላቁ ወጣቶች አንስቶ ዛሬ በሕይወት እስከሌሉ ግለሰቦች ድረስ በአራያነት የሚነሱትን የአሁንና የቀድሞ ትውልድ አባላትን እየመረጠ ይሸልማል። ድርጅቱ በትምህርታቸው እጅግ የላቁ ውጤት ያስመዘገቡትን መርጦ በመሸለም ከማበረታታት ባሻገር ወንድሞቻቸውንና እህቶቻቸውን ለበለጠ ስኬት ለማነቃቃት ይችሉ ዘንድ እድል መፍጠር የተቋሙ አንዱ ዓላማ መሆኑንም አዘጋጆቹ ተናግረዋል። የዘንድሮውን የሽልማት ስነ ስርዓት የተከታተለው አሉላ ከበደ ያጠናቀረውን የሽልማት ስነ ስርዓት የምሽቱ የመጀመሪያው ዝግጅታችን ነው። ወደዚያው እንለፍ። በጠፈር ምርምር ከፍተኛ ውጤት እንዳሳየ ያቅኚ ኢትዮጵያዊ ተመራማሪ ዶክተር ብሩክ ላቀው የሰሩት የኢንፍራሬድ ጨረር መለኪያ ከምድር 1 ነጥብ 2 ቢሊዮን ኪሎ ሜትሮች ርቀት ላይ ወደምትገኘው ሳተርን ተልኮ ተልቆ ለአስራ ሶስት ዓመታት በተራው መረጃ ወደ ምድር ለመላክ በስኬት ጥቅም ላይ ውሏል። ከዘጠኙ ተሸላሚዎች አንዱ የሆኑት የዩናይት ስቴትሱ የጠፈር ምርምር ባለስልጣን ናሳ ሳይንቲስት የዶክተር ብሩክ ላቀው ስራ በስነ ስርዓቱ ከተዋወቀበት የተወሰደ ነበር። የተከታተል ነው። ዘንድሮ ከዘጠኙ ተሸላሚዎች በተጨማሪ ሁለት ኢትዮጵያዊ የዳያስፖራ ድርጅቶችም ለውቅና በቅተዋል። የስደት ሕይወት የሚጠይቀውን የኑሮ ፈተና እየከፈለም ቢሆን ዘወትር ግማሽ ልቡን ከሀገሩ ጋር ያቆራኘ እንደሚመስለው አብዛኛው በውጭ ሀገር ነዋሪ ኢትዮጵያዊ ሁሉ መልካም ሰርተው ያለፉና ከሕልፈት በኋላ የሚታወሱትን ጨምሮ በየዓመቱ ከሀገር ውስጥም ተሸላሚዎች የነበሩት የሰሜን አሜሪካው የኢትዮጵያውያን ሽልማት ድርጅት ዘንድሮ ግን ትኩረቱን ሙሉ በሙሉ በውጭ ሀገር ነዋሪው ኢትዮጵያውያን ላይ ብቻ አድርጓል። ኦኖሪንግ ዘማይቲ ዳያስፖራ ከሀገር ውጭ የሚኖረውን ሀያሉን ኢትዮጵያዊ እናክብር እናወድስ በሚል መሪ ቃል ነው ሰላሳኛውን የሽልማት ስነ ስርአቱን ባለፈው እሁድ ግንቦት 22 2015 ዓ ም ከዋሽንግተን ዲሲ ወጣ ብላ በምትገኘው የሜሪላንድ ክፍለ ግዛቷ የኮሌጅ ፓርክ ከተማ ያካሄደው በእንግሊዝኛው የአጽሕሮት ቃል ሲድ ዘወትር እንግዳ በሚመስለው የአማርኛ መጠሪያ ስሙ ደግሞ ማህበራዊ ግዩራን ዘረ ኢትዮጵያ ይሰኛል። በግብዣው መሰረት መድረኩን የተረከበችው የምሽቱ የመድረክ ባለሟል ሁለገቧ ከያኒ አለም ፀሐይ ወዳጆ አሁን አሁን እያደገ የመጣ የሚመስለውን ለሴቶች የሚሰጥ ተገቢ ስፍራ በሚያመላክት ዘይቤ ነበር በሁለቱም ጎራ በአዋቂዎችም፣ በወጣቶችም ለእውቅና ለበቁት ሴት ተሸላሚዎች እንዲህ ስትል መልካም ምኞቷን በመግለጽ መስተንግዶዋን አንድ ያለችው የሲድ ተሸላሚዎች፣ የወጣቶቹም የአንጋፋዎቹም፣ በዚህ አመት ተሸላሚ ስለሆናችሁ መጀመሪያ እንኳን ደስ አላችሁ በማለት እንጀምራለን። እንኳን ደስ አላችሁ። ሲድ የፖለቲካ የሃይማኖት፣ የጎሳ ወይም የዘውግ ውገና የሌለው ሁሉንም እኩል ለማክበር የተቋቋመ ሰላማዊና ገለልተኛ የበጎ አድራጎት ድርጅት መሆኑን የተናገሩት ደግሞ ከመስራቾቹ አንዱ የሆኑት የድርጅቱ የወቅቱ ፕሬዚዳንት የምህንድስና ባለሙያው አቶ አክሊሉ ደምሴ ናቸው። ሲቲዝ ነን ፖለቲካሉ ነን ሴክተሪያን ነን ኤትኒክ ድርጅታቸው በትውልድ ሀገራቸው ኢትዮጵያ የሚታዩትን በንጹሐን ላይ የሚፈጸሙ የኃይል ጥቃቶች፣ ህግ አልባነት፣ የግፍ ግድያዎችና የዜጎችን ከቀያቸው መፈናቀል አጥብቆ እንደሚያወግዝ የኢትዮጵያን መንግስት ይህን ማስቆም ህግ እንዲከበርና ሰዎች በሰላም አብረው መኖር እንዲችሉ ማድረግ መቻል እንዳለበት የገለጹበትን ማሳሰቢያ በማስቀደም ነው ታዳሚውን ለመቀበል ወደ አዘጋጁት ንግግር የዘለቁት። እንደ አውሮፓውያን የዘመን አቆጣጠር ግንቦት 3993 ዓ ም ቁጥራቸው ከ35 እስከ 45 የሚደርሱ ሰዎች በተገኙበት አመታዊ ስነ ስርዓት እንዴት እንደተጀመረ በማስታወስ ለዛሬ ገጽታዊ አበቃውን ያለፉትን 30 ዓመታት ጉዞውን አውስተዋል። የዛሬዎቹም ተሸላሚዎች በበኩላቸው በወገኖቻቸው መሀል ለመከበርና ለመወደስ አበቃን ያሉትን የመጡበትን መንገድ በተራቸው ምልስ ብለው ለማየት መገደዳቸው አልቀረም። ይህን ህይወት ስለቀረጸልኝ ፈጣሪዬን አመሰግነዋለሁ። በህይወቴ ያሉትን በብዛት እንድባረክ ያደረጉኝን ሰዎች ስለሰጠኝ በምግባር የሚታይ ፍቅር የሰጡኝ ወላጆቼ ያለ ተጨማሪ ምክንያት የመውደድ ምሳሌ ናቸው። ስለዚህም ምሽት ሁላችሁንም አመሰግናለሁ፣ እወዳችኋለሁ። ወይዘሪት ኢትዮጵያ ሀብተ ማርያም በዓለም ዙሪያ ከፍተኛ እውቅና ካላቸው የሙዚቃ ህትመት ኢንዱስትሪ መሪዎች አንዷ ናት። ገና በ14 ዓመት ዕድሜዋ በአትላንታው የላፌስ ሪከርድስ የስራ ልምምድ ትምህርት እድል ባገኘችበት ወቅት ሙዚቃ ያሳደረባት ፍቅር ረዥሙን መንገድ መጀመሩን ታሪኳ ያወሳል። የህክምና መድህን ዋስትና ለሌላቸው ሙማን ከሚሰጡት አገልግሎት ለሴቶች የማሐፀን ህክምና አደገኛ መድኃኒቶች የሚያስከትሏቸውን ጥንቆች እስከ ማከምና ማህበራዊ ህውከትን የሚያስከትሉ ግጭቶችን እስከ ማድረቅ የሚደርሱ መጠነ ሰፊ አገልግሎቶችን ከዋሽንግተን ዲሲ ወጣ ብላ በምትገኘው የአሌክዛንድሪያ ከተማ በሚገኘው ክሊኒካቸው የሚሰጡት ዶክተር ኒሻን ካሳ ሌላዋ ተሸላሚ ናቸው። የዛሬው የእውቅና መድረክ ከተደበቅኩበት እንደወጣ አደረገኝ የሚሉት ዶክተር ኒሻን ለሚረዷቸው ሕሙማን ይልቁንም ደግሞ በአንዳንድ ወጣቶች ላይ እጅግ የበረታ አደጋ ደቅኗል ያሉትን አንድ ፈተና ለመታገል አጋዥ ያስገኝልናል ሲሉ ተስፋቸውን ፈንጥቀዋል። ለእኔ በጣም በጣም ትልቅ ነገር ነው። ካለሁበት ከደበቅኩበት ነገር ወጣሁኝ። በሰው ፊት እንዲታወቅ የተደረገበት ስራዬ በተለይ በግልጽ እንዲወጣ ኤንካሬጅ የሚያደርገኝ ነገር ነው። ትልቅ ነገር ነው ለእኔ። ምክንያቱም ኮሚኒቲውን፣ ህብረተሰቡን ለማገልገል በቆረጥኩ ቁጥር ትልልቅ ደግሞ ቻለንጆች አሉን። ያን ቻለንጅ ደግሞ በተለይ በአሁኑ በጀኔሬሽኑ ላይ የመጣው ትልቅ መከራ ልበለው፣ በተለይ በዚህ በድራግና በአዲክሽን ዙሪያ ትልቅ ስራ መሰራት ያለበት ጊዜ ነው። ልጆቻችንን እያጠመደ የመጣውን ይህን መርዘኛ የሆነውን ድራግ በተለይ ፌንትኖል የሚባለው ፖይዝኒንግ ከሌሎች ከነ ማሪዋና ጋር እየቀላቀሉ፣ ያ ደግሞ የሚያሳዝነኝ፣ የሚቀጥለው ጀኔሬሽን የሚቀጥለው ትውልድ ማምለጥ አለበት እና ለማስመለጥ ነው የቆምኩት በተለይ በአሁኑ ሰዓት ይሄ ሁሉ ሰው እንዲሰማ ስለተቻለ በጣም እናመሰግናለን። እግዚአብሔር እናመሰግናለን። ይሄንን እድል ደግሞ ስለሰጣችሁኝ በጣም በጣም አመሰግናለሁ። ወደፊት ብዙ ነገር መስራት ፈልጋለሁ ከቪኦኤ ጋር በተለይ በሚቀጥለው ትውልድ ላይ በትምህርታቸው እጅግ የላቀ ውጤት ያስመዘገቡና ከፍተኛ የማህበራዊ ተሳትፎ ያሳዩ የሁለተኛ ደረጃ ተማሪ ሳሉ የኮሌጅ ትምህርት ኮርሶችን ተከታትለው አሁንም ውጤታቸው እጅግ ከፍተኛ መሆኑ የተነገረላቸው አብዛኞቹም እጅግ እንደገነነው የትምህርት ውጤታቸው የሰመረ የሚመስለውን ነጋቸውን ከወዲሁ እንዲያስቡ የሚያደርጉ አይነት ናቸው። ዘወትር በየአመቱ ለክብር የሚበቁትን ታዳጊዎች የስኬት ስራዎች መስማት ያስደምማል። አንዳንድ ጊዜ ይህን ሁሉ ስራ በየትኛው ሰዓት አደረጉትም? ያሰኛል። በውጭ ሀገር ለሚኖረው ኢትዮጵያዊ ወጣትና አሜሪካውያን ልዩ አርአያ ይሆንሽ ያበረከትሽውን አዎንታዊ አስተዋጽኦ በማድነቅ የማህበረሰባችን የመልካም ምሳሌ ማሳያዎችን የምታንጸባርቂ አነቃቂ ለሆነው የትምህርት ውጤትሽ፣ ልዩ ለሆኑት ነገሮችሽ ሁሉ የኢትዮጵያውያን የሽልማት ድርጅት ሲድ ዘንድሮ ሊያከብር ከምረጣቸው አንዷ ሆነሻል ይላል ሊያ ጆንስ ለተባለችው ታዳጊ በድርጅቱ የተጻፈው የግብዣ ደብዳቤ። ሸላሚዎቻቸውን ሳይቀር የሚያስደምሙትን የእነኚህን ታዳጊዎች ታሪክ በሌላ ፕሮግራም ራሱን ችሎ እንመለስበታለን። እስኪ አሁን ደግሞ ከአዋቂዎች ጎራ ለእውቅና በቁትን አለፍ አለፍ እያል በመጠኑ እናስተዋውቃችሁ። የህዳሴ ግድብን አስመልክቶ በአረቡ ዓለም በተለይም ደግሞ በግብፅ በኩል የሚቀርቡ ሀሳቦችን ከአረብኛ ወደ አማርኛ እየመለሰና ና የተሟጋቾቹን ድምፅና ምስል እያቀረበ በኢትዮጵያ ወገን ተሟጋች ሆኖ በሰራቸው ስራዎች እንዲሁም በበርካታ የበጎ አድራጎት ስራዎች ውስጥ ባለው ተሳትፎ የሚታወቀው ኡስታዝ ጀማል የኮሎራዶ የመብት ተሟጋችና የብዙዎችን ህይወት ለማቅናት ለአመታት የሰሯቸው ስራዎችና በተለያዩ ኃላፊነቶች ጭምር ያበረከቷቸው አስተዋጽዎች የተዘረዘሩላቸው ዲያቆን ዮሴፍ ተፈሪ በኢትዮጵያ በአይነተኝነቱ ምሳሌ ይሆናል ለተባለ የቀለም ብቻ ሳይሆን ስለ ሕይወት ያለን ግንዛቤ ጭምር በቅጡ ለሚያጎለብትና መሰረታዊ አስተሳሰብ ለውጥ ለማምጣት እንደሚያግዝ ተስፋ ለተጣለበት ደረጃው የላቀ የትምህርት እድል ከመላዋ ኢትዮጵያ ታዳጊ ልጆችን ወደ ደብረ ብርሃን የሚያመጣው የኃይሌ ማናስ አካዳሚ መስራቿ የህግ ባለሙያዋ ወይዘሮ ርብቃ ኃይሌ ዩ ስትሪት ፓርኪንግ የተባለውና ሰፊ አገልግሎት በመስጠት ላይ ያለ አሁንም በመስፋፋት የሚገኝ የመኪና ማቆም አገልግሎት ሰጪ ድርጅትና ሌሎች የንግድ ድርጅቶች ባለቤቱ አቶ ሄኖክ ተስፋዬ የክብር ዶክተሬት ባለቤትም ናቸው። ቁጥራቸው የበዙ ይበልጡንም በኢትዮጵያ ጉዳዮች ዙሪያ ያተኮሩ አፍሪቃ ነክና የጥቁር አሜሪካውያን ታሪኮች ጭምር የያዙ ትልቅ ስፍራ የሚሰጣቸው መጽሐፍት እንዲሁም በኢትዮጵያ ጉዳዮች ላይ ትኩረት ያደረጉ የምርምር ጽሁፎች ታትመው የሚወጡበት ዓለም አቀፍ የጥናት መጽሔት ኢንተርናሽናል ጆርናል ኦፍ ኢትዮጵያን ስተዲስ መስራችና የፀሐይ አሳታሚ ባለቤት አቶ ኤልያስ ወንድሙ ፔን ዩኤስኤ በተባለው ለጸሐፍት መብት የቆመ ቡድን ጨምሮ በተለያዩ ድርጅቶች አባልነቱ ያበረክተው አስተዋጽኦም ሲሆን ተዘርዝረዋል። እንዲሁም የኢትዮጵያና የጀርመን ፖለቲካ ጉዳዮች ተንታኝ፣ የአፍሪቃና የመካከለኛው ምስራቅ ጉዳዮች አዋቂና ደራሲው በጀርመን ሀገር ነዋሪ የሆኑት ልዑል አስፋ ወሰን አስራቴ ሌላው የዘንድሮ የአውሮፓውያኑ 2023 ተሸላሚ ናቸው። ልዑል አስፋወሰን በሕመም ሳቢያ መገኘት ባለመቻላቸው ስለ እርሳቸው ሆነው በጽሑፍ የላኩትን መልእክት በንባብ ያሰሙና ሽልማቱንም የተቀበሉላቸው ልዑል ኤርምያስ ሳህለሥላሴ ኃይለሥላሴ ናቸው። በድርጅት ደረጃ የተሸለሙት ደግሞ ትውልደ ኢትዮጵያ አሜሪካውያን ና ከኢትዮጵያውያን ወላጆቻቸው እዚህ አሜሪካ ውስጥ የተወለዱ አሜሪካውያን በዩናይት ስቴትስ ምርጫ ሁነኛ ተጽዕኖ ያለው ኃይል የሆኑ ዘንድ የሚያልምና ለዚሁም የሚንቀሳቀሰው የአሜሪካ የኢትዮጵያውያን ጉዳዮች ኮሚቴ በእንግሊዝኛው ምህጻረ ቃል ኤፓክ ና ታዳጊ ልጆችና ወጣቶች ከአደጋ ተጠብቀው ለስኬት የሚበቁ የማህበረሰብ አባላት እንዲሆኑ የሚጥረው ሀበሻ ኪድስ ክለብ በሚል የእንግሊዝኛ መጠሪያው የሚታወቀው ድርጅት ናቸው። ድርጅታቸው በእስካሁን ቀደሙ ጉዞ በአዋቂዎች ጎራ ከህይወት በኋላ ክብር የታሰቡትን አርባ አራት ኢትዮጵያውያን ጨምሮ ለማህበረሰብ የላቀ አስተዋጽኦ ያበረከቱና በምግባራቸውም አርአያ መሆን የቻሉ ያሏቸውን አጠቃላይ ቁጥራቸው 152 የሚደርሱ ሰዎች ማክበሩን ከነኚህም ውስጥ 36ቱ ሴቶች መሆናቸውን እንዲሁም በተለያዩ የዩናይት ስቴትስ ግዛቶች ውስጥ በሚገኙ ትምህርት ቤቶች ትምህርታቸውን የተከታተሉና እጅግ ከፍተኛ ውጤት ያስመዘገቡ 142 ተማሪዎች ድርጅታቸው መሸለሙን ተናግረዋል። በተጨማሪም 12ቱ የኢትዮጵያ ወዳጆች የሆኑ የሌሎች አገሮች ተወላጆች፣ 11 በበጎ ስራ ላይ የተሰማሩ ድርጅቶችና እንዲሁም 11ዱ ደግሞ የኪነ ጥበብ ባለሙያዎች መሆናቸውን ዘርዝረዋል ሲል እጅግ ከፍተኛ ውጤት ላስመዘገቡ ተማሪዎች የሚሰጠውን የነጻ ትምህርት ድጋፍና ለበጎ አድራጎት ስራዎች የሚያበረክተውን እገዛም አቶ አክሊሉ አመላኩ አረጋግተዋል። ስደተኛ ወላጆች ያፈሯቸው ትውልድ የኢትዮጵያ ወጣቶች ህልማቸውን እውን ያደርጉና ለታላላቅ ስኬቶችም ይበቁ ዘንድ ማህበረሰባቸውን የሚረዱ የራሳቸው ባደረጓት ሀገራቸው ዩናይት ስቴትስም ሆነ በወላጆቻቸው የትውልድ ሀገር ኢትዮጵያ አገርና ማህበረሰብን የማገልገል ታላቅ መንፈስ የተላበሰ ፍላጎት እንዲያሰርጹ በጥቅሉም ለስኬት የሚበቁ ወጣቶችን ማፍራትና ብዙ የሰሩ በምግባርም በስኬታቸው አርአያ የሚሆኑትን ደግሞ ማመስገን ማወደስ ማወደስና ማክበር አብይ ዓላማው አድርጎ በጥቂት የቅርብ ጓደኞችና ወዳጆች መጠንሰሱን አስታውሰዋል። ኩራትና ክብራን አድማጭ ተመልካቾቻችን የዩናይትድ ስቴትሱ የኢትዮጵያውያን ሽልማት ድርጅት ባለፈው እሁድ ያካሄደውን ሰላሳኛውን አመት ልዩ የሽልማት ስነስርዓት የተመለከተ ዘገባ ነበር የተከታተላችሁት። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የምናደርሰውን የመስታወት መሰናዷችንን ነው እየተከታተላችሁት ያላችሁት። ከአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይም በቀጥታ መከታተል ትችላላችሁ። አት ቪኦኤ አምሃሪክ የፌስቡክ ሃሽታግ ቪኦኤ አምሃሪክ የትዊተር ገጻችን ነው። ተከተሉን፣ አስተያየታችሁንም አጋሩን። ተከታዩ ዝግጅታችን ደግሞ ራስንና ቤተሰብን ከሚጎዳ ሱስ ሕይወትን ነጻ ማድረግ ስለሚቻልበት መንገድ የሚያወሳ ይሆናል። ከመሸጋገሪያው ሙዚቃ በኋላ እንመለስበታለን። ራስንና ቤተሰብን ከሚጎዳ ሱስ ሕይወትን ነጻ ለማድረግ ቀዳሚው ነገር የሱስ ሰለባ መሆንን ማመን ነው ይለናል የዛሬው እንግዳችን፣ በኮሎምበስ ኦሃዮ ነዋሪ የሆነው አቶ ዳንኤል ማሞ በትክክል ዳንኤል ያለፈበትን የመጠጥና የቁማር ሱሶች ጨምሮ የነበሩበትን የባህሪ ግድፈቶች በትክክል የተገናዘበበትን መጽሐፍ ሌሎች እንዲማሩበት ሲል መጽሐፉን ይገልጻል። መጽሐፉ ከአቧሬ ካዛንቺስ ከኮሎምቦስ ኦሃዮ በገጠመኞች የተሞላ የህይወት ጉዞ ይሰኛል የግል ህይወትን የቤተሰብንና የማህበረሰብን ጠንቅ የሆነን እንዲህ አይነቱን የግል ደካማ ጎን በቆራጥነት አልፎ ሌላው እንዲማርበት በግልጽ ወጥቶ መናገር ራሱን የቻለ ድፍረትን የሚጠይቅ ይመስለናል ልክ ብለሃል ደሬ ዳንኤል እንግዲህ በዚህ ረገድ ትልቅ ነገር እንዳደረገ አምናለሁ አንተ ከዳንኤል ጋር ያደረግከውን ቆይታ ይህንን አጉልቶ እንደሚያሳየን ተስፋ አድርጋለሁ። በቀጥታ ወደ ውይይታችሁ እንለፍ። በኮሎምበስ ኦሃዮ ነዋሪ አቶ ዳንኤል ማሞ ጤና ይስጥልን። ዛሬ የምንነጋገረው ከአቧሬ ካዛንቺስ፣ ኮሎምበስ ኦሃዮ በገጠመኞች የተሞላ የህይወት ጉዞ ስለሚለው አዲሱ መጽሐፍ ይሆናል። አንድ ሰው ይህን መጽሐፍ ማንበብ ያለበት ለምንድን ነው? አመሰግናለሁ አቶ ደረጀ። ይሄ መጽሐፍ ከእውነተኛ ታሪክ ጋር የተቆራኘ ለመጪው ትውልድ ሊያስተምር ይችላል ብዬ ከኔ ህይወት መማር የሚችል ሰው ካለ መዳን የሚችል ሰው ካለ እንዲማርበትና እንዲድንበት ብዬ ነው። ከዚህ መጽሐፍ ምን ሊማር ይችላል? ለምሳሌ መማር የሚቻለው አንደኛ ወድቆ መነሳትን ማለት ነው። ሁለተኛው ምንድን ነው? እንግዲህ አደገኛ ሱስ ውስጥ መግባት ወይም ይሄ ሱስ የሚባል ነገር በኛ አገር ላይ ያለው የመጠጥና የሲጋራ ሱስ አለበት ነው የሚባለው። ነገር ግን እንዳልኩ እንደጠቀስኩት ውሸትም ሱስ ነው፣ ጋሲም ሐሜትም ሱስ ነው። ከነዚህ ነገሮች በሙሉ የምንድንበት ማመን ነው። ካመንን በኋላ መዳን የምንችለው ያንን ካቆምን በኋላ በእምነታችን ጸንተን ራሳችንን ማዳን የምንችልበት መንገድ ነው። ይሄ የተለመደ ነገር አይደለም። በኛ እንትን በእኔ ተጀምሮ ወደፊት በዚሁ እንዲቀጥል በማሰብ ነው። በተለያዩ እሱሶች ተጠምደህ እንደነበረ ጽፈሃል። ነበሩብኝ ከምትላቸው እጅግ ከበድ ያለው የትኛው ወይም የትኞቹ ነበሩ? እንግዲህ አገር ቤት መጠጥ መዝናኛ ነበር ይመስለኝ። ለካ ሱስ ነው፣ አደገኛ ሱስ ነው። አልኮሆሊስት ነበርኩኝ። ሁለተኛው ደግሞ ቁማር ጀመርኩኝ። ቁማር ጀመርኩኝ። ቁማሩ እየሰፋ እያደገ እያደገ ሲመጣ፣ እንደውም ኢንተርናሽናል ጋምብለር ማለት ነው። ዝም ብዬ አንዴ ተነስቼ ቬጋስ ሄዳለሁ፣ ሚሲሲፒ ሄዳለውኝ፣ አትላንቲክ ሲቲ ሄዳለውኝ የተለያዩ ቁማር ያሉበት ቦታዎች በሞል አዳርሳለውኝ። ይህንንም ለቢዝነስ ስራ ጉዳይ ነው እያልኩ ለባለቤቴ እየሸወድኳት የሚሄደው እና ያ እሱስ ግን አደገኛ እንትን ውስጥ እና ህይወትን የሚያናጋ ቤተሰብን የሚያፈርስ ሁሉን ነገር የሚያፈርስ ብዙ ነገር ነው። ለህይወትህ አደገኛ ነው። መጨረሻው አያምርም። ይሄንን እሱስ አስቸግሮኝ መጨረሻ ላይ ሲጋራም ቆማርም ካቆምኩኝ መጠጥም ካቆምኩኝ አስራ አራት አመት ሆኖኛል። ይሄ እንግዲህ ምንድን ነው በማመን ነው ራሴ ሱሰኛ ነኝ፣ አጫሽ ነኝ፣ ጠጭ ነኝ፣ ቁማርተኛ ነኝ ብዬ ለራሴ ተቀብዬው ለራሴ አመኜ ነውዳ። እያንዳንዱ ሰው ካልዋሸ ሁላችንም ሱስ አለብን ከዚህ ከጠቀስኩት ውስጥ እና እዛ ለመገላገል ማመን ብቻ ነው ለታመነ መዳን ይቻል። አደገኛ ሱሶችስ ነበሩብን? ማሪዋና እንደ እንደዚህ የመሳሰሉትን ነገሮች ሞክረህ ነበር? ማሪዋና እሱ ሱዳን ሀገርም ነበር ጨሰው የነበረው ግን ሌላው ስቴፕ ላይ እንደ ሄሮዌን እነ ፌትኖል እነዚህ ሜት ምናምን ላይ አልደረስኩኝም። ወደ እነሱ አንቦር አልገባሁኝም አልገባውኝም። ማሪዋና ቢሆን ይህን ያክል መጠጡ ነው የኔ መጠጡ ከባድ ስስ የነበረ። ከመጠጡ በላይ ደግሞ በኋላ ቁማሩ ተጨመረ። ቁማሩ ደግሞ ዲዛስተር ማለት ነው። ብዙ ጊዜ እንዲህ ያለው ታሪክ ቤተሰብ የሚበትን ነው። አንተ ግን ለእኔ እዚህ መድረስ የባለቤት የድርሻ ከፍተኛ ነው ብለሃል። እውነትም ካለፍክበት ታሪክ አንጻር ረዥም ጊዜ ነው አብራችሁ የቆያችሁት። ሱዳን በስደት እያላችሁ ነበረ እንግዲህ ከወይዘሮ ኢትዮጵያ ጋር የተዋወቃችሁት። ልጆችና ቤተሰቦች ያለህ ይሄን ሁሉ እንዴት ቻሉ? እሷስ ምን የተለየ ድጋፍ አድርጋልሃለች? እስኪ ያጠራ አድርጋ ጫውተን። አይ እሷ ባትኖር እኔ በሕይወት አልኖርም እራሴ። ምክንያቱም በዚህ አይነት መጥፎ ጸባይ ላይ መጥፎ አመል ላይ ይህንን ሁሉ ችሎ ነገ ይሻላል፣ ነገ ደህና ይሆናል ነው የምትለው። እና ብዙ ሰዎች እየመጡ ቁማር ቤቱን እኮ የሚያድረው ቁማር ቤቱን የሚውለው እንዴት ነው የምታየው አንቺ ይህንን ምናምን ሲባል ፈቅጄለት የሚጫወተት ያለች ለወሬም ጊዜ አስጣቸውም ነበር ማንም። እና በጣም ጠንካራ ሴት ነች ትዳሯን ልጆቿን ልቅ አርጋ ይዛ ነው የኖረችው። ለእሷ ትልቁ ክሬዲት የሚሰጠው ለእሷ ነው። አሁን ትምህርትና ስራህ ወይም ሙያ በዚህ በተለይም ከአደገኛ እጾች እና ሱሶች ዙሪያ የተጎዱ ሰዎችን መርዳት ነው። እዚህ ዩናይትድ ስቴትስ በኮሎምበስ ኦሃዮ እሱን እንደምትሰራ ነግረህናል። በመጽሐፍም ከጠቀስከው ታሪክ ጋር የተያያዘ ነገር ይመስላል። ወደዚህ ሙያ የመጣበት ምክንያት የተለየ ነገር አለው ወይስ ይኸው ነው? አብሶሉትሊ ሰው ችግር ውስጥ እንዳለኩ ከዚ ችግር ውስጥ ማለፍ ነው የምትረዳው እና ያለውን ደግሞ እያመኑ ይመጡ ናቸው። እዚያም ቢሆኑ እኛ በህብረተሰብ ይለያል። አሜሪካኖቹ አሜሪካኖቹ ውሸት ነገር ከተደረሰባቸውም ሆነ ውሸት ነገር ብዙ ጊዜ እውነቱን የሚነግሩ ሁሉንም ነገር እውነቱን የሚነግሩት እና፣ እኔ ደግሞ እነዚህ ሰዎች መርዳት ከምንም በላይ ያስደስተኛል። በሁኔታው ስላለፍኩኝ ማለት ነው። አምኛለሁኝ ይሄ ነገር እንደዚህ ተከስቶብኛልና መዳን እፈልጋለሁ ብሎ ሲመጣ፣ እንጃ በጣም ፓሽኔት ለሆኜ ላይክ እነሱን መርዳት በጣም በጣም በጣም በጣም ከህይወቴ በላይ ከሚያስደስተኝ ነገር በላይ እሱ ነው እና ያንን በመስራት ላይ ነው የምገኘው። ለሱ ብለህ ነው ወደዚህ ወደ ትምህርትም የገባኸው? ማለት ለምን ወደ ትምህርቱንም መማር እንዳስፈለገህ እና ወደዚህም ስራ የገባህበትን እንድታስረዳኝ ነበረ። ይህን ምክንያት የየኩ እና ወደ ትምህርት ቤት የገባኸው ወደዛ ሙያ የሄድከው በዚህ የተነሳ ነው ማለት ነው። በትክክል። አንድ ካውንስለር ሰው ነው ለእኔ እንትን ነበረች፣ ቱተር ነበረች እና ስለ ዝንባሌን አይታ ፍላጎቴን አይታ ይሄንን ፕሮግራም ብትከታተል አንተ ሰክሰስፉል ትሆናለህ ብላ አድቫይስ ስታደረገኝ የእውነትም ገብቼ ትምህርቱን ስከታተለው በእውነት በእውነት አንተን ለዚህ ለንስሐ መንገድ ከፋች ነው ብዬ የምገምተው እሱን ነው። ትክክለኛ ውሳኔ ነው የወሰንኩት በህይወቴ። የሰታይ ባክ ነው መልሼ እየከፈልኩ ነው። የንስሐ የሚባለው እንግዲህ መልሼ እየከፈልኩ ነው፣ ሰዎችን እየረዳሁኝ ነው። እና ለዚህ ሁሉ ግን ምንድን ነው ማመን ነው ማመን አምኜ ተቀብዬ ሌላ ሰው እንዲማርበት ፔይባክ እየሰራውበት እያለው ወደ ትምህርት ቤት ተመለስኩኝ ማለት ነው። ትምህርት ከዛ በኋላ የተማርኩትም ይሄንኑ ነው፣ ሰብስታንስ አቢዩዝ እና ሂዩማን ሰርቪስ ነው። ሰብስታንስ አቢዩዝ እንግዲህ አሁን መስራት ላይ ያለውበት ይሄንን ኦፖርቹኒቲ እኛ ሀገር ቢጠቀም ብንጠቀምበት ብዙ ሰው ሂድን ነዋ። ይሄ ሱስ እያንዳንዱ ሰው ብቻውን የሚያብሰለስለው ነገር ነው እና በሱስ እንደተጠመደ ሲያውቀው ከሰውም ራሱን አይሶሌትድ ያደርገዋል። ሀልፕ ነው የሚፈልገው። ያንን ለመረዳት አንደርስታንዲንግ ስላለን ይሄንን አይነት ህብረተሰብ መርዳት ትልቅ ትልቅ ፍላጎት አለኝ። እና በዛ ምክንያት ነው ገብቼ በሱን ትምህርት ተከታትዬ የዚህ ስራ ላይ የበቃሁትም። እንዳልከው እንግዲህ መጽሐፍም ላይ የንስሐ መጽሐፍ ነው። ገና ከልጅነትህ ነው ቁማር መጫወት የጀመርከው፣ የስቴዲየም ግንብ ሳት ክፍል የምትገባበት፣ በሐሰት ፓስፖርት ስትጓዝ የተያዝክ፣ ለኢንሹራንስ ገንዘብ ሆን ብለህ መኪና ስታጋጭ ነበር። ቁማር የተጫወት አንዳንድ ነገሮችን ያቦነንክ እንግዲህ የተለያዩ ሱሶች የነበሩብህ ነበር። ይህንን የተፈለገውን ያህል አፍታተህ ገልጸሃል ባይባልም በድፍረት ጽፈሃል። ያለፍክበትንና የወጣበትን መንገድ በርካታ መሆኑን ያሳያል መጽሐፉ። እኔ እንዳነበብኩት ከነዚህ በጣም የገረመኝ ግን ስምህን ለምሳሌ ኤንድሩክ ወደሚል ሌላ የሐሰት ስም ለውጠህ ሆላንድ ለመሄድ በሐሰት ፓስፖርት ስትጓዝ ለንደን ላይ ተይዘህ ዓለምን ስትዞር መክረምህን የሚያስረዳ ታሪክ አለ። ተእስኪ ስለሱ ትንሽ ንገረን። ከኢትዮጵያ በገባሁኝ በአስራ አንድ ወሬ ነው። ከሱዳን አንድ ጓደኛዬ ከአምስተርዳም አንድሪያን ሄንድሪክ የሚባል የፓስፖርት ስም ያለው ሰላቀልኝ። ያንን ይዤ በድፍረት ሱፍ ለብሼ ብሪፍኬዝ ይዤ እንደ ሕጋዊ ፓስፖርት ቆጠርኩት ለራሴ እና ባገኘሁበት ቦታ ሁሉ እንግሊዝኛ ነው የምናገረው። እዛ አለፍኩኝ። ጌቱን ሁሉን ነገር ጨርሼ ጣሊያን ስደርስ ለራሴም ያ ፓስፖርት ህጋዊ መሰለኝ። እና ከጣሊያን ሀገር አሁን በህይወት የለም ከኔ ጋር ሊጓዝ የነበረ ሞሰስ የሚባል ነበር። እሱ ጣሊያን ሀገር ሲወርድ እኔ አልወርድም ብዬ በድፍር ቀጠልኩኝ። ቀጥዬ ወደ አምስተርዳም ለመሄድ ብራሴልስ ወረድኩኝ። ከብራሴልስ እንግሊዝን ሉንጌ አልፌ ነው ብራሴልስ በባቡር ልጓዝ ስል ተያዝኩኝ። ተያዝኩኝ፣ አሁንም ምንም አላመንኩኝም እና በቃ የራሴ አርጌው ድርቅ አልኩኝ። እነሱ ደወሉ እዛ ደውለው አንድሪያን ሄድሪክ የሚባለው ተወላጁ እዛው አምስተርዳም እንደሚገኝ ሲረጋገጥ ሪፖርት ተደረግኩኝ ማለት ነው። ሪፖርት ስደረግ ኢንተርናሽናል ሎ ነው፣ ወደ ሱዳን ነው የደረስኩ። ሱዳን ሲመጣ ሱዳንም ደግሞ በእንግኛ ሲናገሩ አረብኛቸው ነው እሰማዋለሁ እኔ በአስራ አንድ ወር አረብኛ አጠናቅቄ እናገራለሁ። ልክ ሱዳን ስደርስም በአረብኛ እነሱ ሲናገሩ እኔ እሰማለሁኝ ግን በእንግኛ ነው እመልስላቸው። በቃ እኔ ሆላንዳዊ ነኝ ይህ ጓደኛ ወንድም አደበረኝ፣ ታናሽ ወንድሜ እሱን ለመጠየቅ ነው የመጣሁት። መጥቼ እሱንም አላገኘሁትም እና ወዲያውኑ የተመለስኩት በአስራ አምስት ቀን ይኸው የተመለስኩት ብዬ ነው ለእነሱ የምነግራቸው። በዛ አመኑኝ። በመጣ አይሮፕላን ይመልሱ ይጀመር። እንግዲህ ወደ ስድስት አውሮፓ ሀገሮች አንድ አምስት ደግሞ አፍሪካ ሀገሮች እና አንድ ሶስት አራት ደግሞ አረብ ሀገር ሄዳለሁኝ እና እድል ያገኘሁት ግባ የተባልኩት ኬንያና ናይጄሪያ ነው። ኬንያ እንደሁም በስልሳ ሺልንግ ግባ ብለው ነበር አልገባም ብዬ ነው የአፍሪካ አፍሪካ ምን አለ የሱዳንስ ኢትዮጵያስ ብዬ እየወጣሁኝ ማለት ነው። አረብ ሀገር ደግሞ በምደርስበት ሰዓት ጭራሽ ለግባ ሳይሆን እንደውም አውሮፕላን እንደወረድኩኝ ኢሚግሬሽን ኢሚግሬሽን እስር ቤት ነው። ከእስር ቤት አንድ ቀን ካትደርኩ ተመልሼ አውሮፕላን ላይ ወጣለሁኝ እንደዚህ ያደረግኩኝ እንግዲህ በአርባ አምስት ቀን ውስጥ ወደ አስራ ስምንት ሀገሮች ዞርኩኝ። መጨረሻ ላይ ሱዳን ስደርስ አሁን የመጨረሻ እድልህ የኢትዮጵያ አየር መንገድ እየመጣች ነው እና አሁን ኢትዮጵያ አየር መንገድ ሲመጣ በኢትዮጵያ ወደ ኢትዮጵያ ትጓዛለ ኢትዮጵያ እንቀበለህም ካሉ ወደ ጀኔቫ ልካሃለን ሲሉኝ አረብኛ ጀመርኩኝ። በአረብኛ ከዚህ በፊት እንድርማን የሚባል ሀገር ሰሀፋ የሚባል ሀገር ሰሀፋ ሰሀፋ ሰለጥ ሰሀፋ ባል ሰፈር ነዋሪ ነበርኩኝ ብዬ በአረብኛ ሳናግራቸው በቃ አንታ ሙጅሪ ምን አሉኝ አንተ ምን አይነት ሰይጣን ነው ይሄ ሰው እያሉ አላመኑ ከበቡኝ። በቃ ጠቅላላ ኮሎኔሎቹ ች ሁሉ ከከበቡኝ እዛ ይዘውኝ ወደ ኦንዙማ እስር ቤት ገባሁኝ። ወደ ዩናይትድ ስቴትስ እንዴት መጣ? ወደ ዩናይትድ ስቴትስ በፋሚሊ ዩኒፊኬሽን ፕሮግራም ነበርና በፋሚሊ ዩኒፊኬሽን በባለቤተ በኩል በስፖንሰር ተልኮ ወደዚህ ወደ አሜሪካ መጣሁኝ። አሜሪካ ስመጣ ሱዳን ሀገር ያፈራሁት ብር ነበረኝ። እሱ የመጣው አልተቸገርኩኝም። አንድ ጓደኛ የተቀብሎኝ ለአስራ አምስት ቀን ያክል አብረ ከቆየን በኋላ በራሴ መንገድ እንግዲህ ቤቴን መሰረትኩኝ። የራሴን ቤት መሰረትኩኝ ማለት ነው። መኖር ጀመር። ሎስ አንጀለስ ነበር ሪፈስጣራ ይባል። እዛ ወቅቱ በጣም አስቸጋሪና ቦታውም ደግሞ አስከፊ ቦታ ስለነበረ ወደ ኮለምበስ ኦሃዮ ሙቫሪግ የመጣሁኝ። ወደ መጽሐፍህ ልመልስህ እና በልጅነት እድገትህ ብዙ እውቅ ሰዎች ጠቃቅሰሃል። አርቲስቶችን የእግር ኳስ ተጫዋቾችንም ስም ጠርተሃል። ካታ የፖለቲካ ሰዎች ስም ስም አነሳስተሃል። በቅርብ ታውቃቸዋለህ፣ በሰፈር በኢትዮጵያ ስራ ሱዳን፣ በስደት በመሳሰሉ ቦታዎች ማለት ነው። በተለይ በሱዳን በነበረ ስራ እንደ ኢዲዩ ህዋትና የመሳሰሉ የፖለቲካ ፓርቲዎችን ጨምሮ ብዙ የምታውቀው ነገር እንደነበር ያስታውቃል። ብዙ ይሄድክባቸው አልመሰለኝም። በግል ታሪክ ማተኮር አንድ ነገር ሆኖ መጽሐፍ አንድ መቶ ሰማንያ ገጽ ብቻ ናት። ለምን አሳነስካት? ዋሬና ካዛንቺስ ነው ተወልጄ ያደግኩት እና እድገቴና ትምህርቴም ካዛንቺስ ነው። ሃይስኩልም ኤሌመንተሪ ምኑም የተማርኩትም ካዛንቺስ ነው። በዛ አጋጣሚ ውስጥ አሁን አዋት መሐመድ የቤቴ ጀርባ ያለ ጎረቤቴ ነው፣ አጋጣሚ ሆኖ ማለት ነው። ዮሐንስ ሳህሌ ሰፈር አብር ኳስ ስንጫወት ያደግን በዛ ነው የማውቀው። ንጉሴ ገብሬ ሰፈሬ ሰው ነው እና እነዚህ ሰዎች ናቸው ከአርቲስት ስትለኝ አሁን ለምሳሌ ያክል ኤፍሬም ታምሩ አስራ ዘጠኝ መቶ ሰባ ዘጠኝ እንደ እንግዲህ ዓመተ ምህረቱ በኤውሮፓያን ነው መጋጥ በአስራ ዘጠኝ ሰባ ዘጠኝ ዓመተ ምህረት ሀይ ስኩል አብረን ነበርን። ትምህርት ቤታችን እሱና አለምሰገድ ከበደ ጊታሪስቱ ከእነሱ ጋር ነው፣ በዛ ነው የማውቀው። ፀሐዬ የአዋሬ አለፍ ብለ ስታየው እዛ ፈረንሳይ ሲሆን እዛ ነበር ተወልዶ ያደገው ከልጅነት ጀምሮ እንግዲህ። ከእሱ ጋር ደግሞ በዚህ በቃታር ኢቨንቶች ላይ ምናምን አየዋለሁኝ። በኋላም ደግሞ እዚህ ከመጣ በኋላም ወዳጄ ነው። ፀሐይ ዮሐንስ አቤ ያው ሆቴሉን ሰርቶ ከወጣ በኋላ አውራ ጎዳና ተቀጥሎ ሲመጣ እኩልነን እዛው ነበር። አውራ ጎዳና በኔ ደረጃ ነው ያለው። ግቢያችንም እዛው ነው ያገኘሁት። ወደ አጄ ነው። እሱም ደግሞ እንደዚሁ በጣም እንትን ነው። እንጃ ሰራዊት ፍቅሬ እንኳን ያው ሰላሳ ሶስት ከበሌ ነው ከአስራ ዘጠኝ ማለት ነው። አንድ ከፋት እሱም እዛው ነው ያለው። አጋጣሚዎቹ ናቸው እነዚህ ሴ ሳያቸው ሴሌብሪቲ ሆነው አሁን እንደዚህ የሆኑ ነው እንጂ ከልጅነት ጀምሮ ማቃቸው ባብድቀኞቹ ናቸው። እነዚህ ደግሞ የፖለቲከኞቹ ደግሞ በአጋጣሚ በሚመጣበት ሰዓት ይገርባሃል። አራተኛ ዓመቱን በአዴን ሲያከብር በአዴኖች በሙሉ ውጭ ያሉት በሙሉ ተሰብስቦ አንገረብ ላይ ነበሩ። አንገረብ ላይ ካሉትም እነ በረከት ስምኦን፣ ተፈራ ዋልዋ ሁሉም ናቸው። ግን አሁን መጨረሻ ላይ ሲሄድ አንዳርጋቸው ጽጌ ሰበሬ ሉ እናትየው ያሳደጉት ናቸው እና ያንዳርጋቸው እህት የሚጽጌ እሷን ለመጠየቅ ነው ተፈራ ቤት የሄድኩት። የተፈራ ባለቤት መሆኗን አላውቅም ነበር። በኋላ ላይ ያወቅኩት እዛ ሲሄድ ነው። እንግዲህ ደግሞ እነዚህም በሙሉ ያገኘኋቸው እዛ። ነገር ግን ከሚገርም ነገር ምንም አይነት ኢንትረስት ስለሌለኝ ለኢትዮጵያ ውስጥ የመኖር ምንም ነገር አላደረኩኝም እና እዛ ነው እና አጋጣሚዎቹ እየከፈቱልኝ የከፈቱ አጋጣሚዎቹ የምውልበት ቦታዎች እና እንትኖቹ ገጥመው ነው እንጂ ያክል እነሱ ንት አድርጌ ወይም ደግሞ እንትን አድርጌ አይደለም ያደረኩት። እዚህም ደግሞ ፕሮሞተር ሆኜ ሰርቻለሁ ለሰባት አመት ያክል እዛ ውስጥ ደግሞ እነዚህ ዘፋኞቹን ደግሞ ሌሎቹም ማለት ነው ለማወቅ ያለሁኝ። አዎ፣ አንድ እንግዲህ ለምን አሳነስካት ለማለት ነው። አንደኛ አንባቢያን፣ እኛ ሀገር ብዙ አንባቢያን መጽሐፉ አራት መቶ አምስት መቶ ገጽ ሲኖር ገና ሲያየው ይፈራል፣ አይፈልገውም። አንድ መቶ ሰማንያ ከሆነ ግን በትክክል እንኳን ጫነሳት አለ ብሎ ሊይዛት ይችላል። እንደሚል መረዳት ነው። ሁለተኛ ደግሞ ቁንስል ሀሳቡ ምንድን ነው? አጠቃላይ ላይ አሁን የዳንኤል ይሄ ምንድን ነው ዳንኤል ይሄን የገለጸልን ለምንድን ነው ለሚባለው፣ የተደበቀ ምስጢር ይዞ የኖረ ሰው ብዙ ሰው አለ። እንማርበት፣ ይዞ ከምትሞተው ወቅት አውጣውና እንማርበት ትውልድ ይዳንበት። ነው ዋናው እንትኔ በቃ ላለመመለስ ከዚህ በኋላ ላለመለስበት፣ እንደዚህ አይነቱ ንጽሶች ከዚህ በኋላ አርያ ሆኜ ለሌላውን ሰው አስተምሬበት፣ ሌላ ሰው ይኑርበት፣ በሰላም በንጹህና ይኑርበት በሚል ነው። በኮንፊደንስ ነው ይህንን እንግዲህ የተናገርኩ ያደረኩት የመጽሐፉ ባጠርና መጥበብ ሳይሆን ውስጡ ያለው ፍሬው ምንድን ነው። በአሁኑ ሰዓት ከእኔ ሰዎች ተማሩ። በእርግጠኝነት ደግሞ ከራስ ጸጉር በላይ የሆነ ኢትዮጵያ የተኛው ሰው ህዝብ እሎ ወደዛ ውጭ ያለ እያንዳንዱ ታሪክ አለ የበጎም የመጥፎም ታሪክ አለው እና እንጻፈው። ይሄን በዚህ በማስተማር ያከልነው አቶ ዳንኤል ተፈራ ማሞ ከአቧሬ ካዛንቺስ ከኮሎምበስ ኦሃዮ በገጠመኞች የተሞላ የህይወት ጉዞ ጸሐፊ ስለነበረን ቆይታ በጣም አመሰግናለሁኝ። እኔም በሰጠኝ እድል በጣም አመሰግናለሁኝ። የሰማችሁት ከአቧሬ ካዛንችስ ከኮሎምበስ ኦሃዮ በገጠመኞች የተሞላ የህይወት ጉዞ በሚለው መጽሐፉ ዙሪያ ከዳንኤል ጋር የተደረገውን ውይይት ነበር። ዳንኤል እንግዲህ አስተማሪ ሊሆን የሚችሉን ታሪኩን ስላጋራን እናመሰግናለን። አሁን የሙዚቃ ሰዓት ነው። በደስታ ለሙዚቃ ያለኝን ፍቅር እንግዲህ ታውቀዋለህ። ቅድም ወደ ስቱዲዮ ስንገባ እያንጎራጎርኩት የነበረውን የሄለን በርሄን ሙዚቃ ነው የምጋብዘው። ሄለን በርሄ በርካታ ተሰምተው የማይጠገቡ ሙዚቃዎች አሏት። የትኛውን ነው የምትጋብዥን ሊሊ? እስኪ ሌያው የሚለውን እዚህ ሙዚቃ መግቢያ ላይ አስተውለህ ከሆነ ደሬ፣ የጋምቤላ ልዩ የሙዚቃ መሳሪያ የሆነው ቶም የተሰኘ የሙዚቃ መሳሪያ የሚያወጣው ድምጽ ተካቶበታል። ና ከመሳሪያው የሚወጣው ሙዚቃ በጣም ነው የምወደው። ስለዚህ ግብዣው ለአንቺም ለአድማጮችም ነው። ሄለን ትቀጥላለች። I'm on am looking at so i So I'll begin out <Spanish> if I I'm ሄለን በርሄን እስኪ ሊያው የሚለውን ዜማ ሰምተን ነው የተመለስ ነው። ከአሜሪካ ድምጽ የሚተላለፍ ዝግጅታችን ይቀጥላል። ልክ ነው። ወደ ተከታዩ ዝግጅታችን ነው የምናልፈው። ተከታዩ ዝግጅታችን በዓለም አቀፍ ደረጃ ትልቅ እውቅና ያለውና የተለያዩ የስነ ጥበብ ሽልማቶች ተሸላሚ የሆነው አርቲስት ኤልያስ ስሜን ስራዎች ያስቃኘናል። ኮሎራዶ ግዛት ከሚገኘው ዴንቨር የስነ ጥበብ ሙዚየም ዘመነኛ የጥበብ ስራዎችን ያካተተ ጋለሪ በዚህ ወር ሲከፈት የጎብኚዎችን ቀልብ ከሳቡ የፈጠራ ስራዎች መካከል አንዱ ታይትሮፕ ወይም የተወጠረ ገመድ የተሰኘውና ዓለም አቀፍ እውቅናን ባገኘው ኢትዮጵያዊ አርቲስት ኤልያስ ስሜ የተሰራው የጥበብ ውጤት ነው። አዎ ደረጃ ልክ ነህ። ይህ እጅግ አስደናቂና ለየት ያለ የፈጠራ ስራ ነው። አገልግሎታቸውን ከጨረሱ የቴክኖሎጂ ቁሶች ተቀጣጥለውና ተወሳስበው የተሰሩት የኤልያስ የጥበብ ስራዎች ከሩቅ ሲታዩ መልክአ ምድርን ይመስላሉ። ኤልያስ እንደገለጸው ደግሞ ስራው ከቴክኖሎጂ ከሰው ልጅ ጋር ያለውን ታሪካዊ ትስስርም ያንጸባርቃሉ። ይህን አስመልክቶ በአሜሪካ ድምጽ ባልደረቦች የተጠናቀረውን ዘገባ አንቺ ሊሊ በሚገባ ተከታትለዋሻዋል። ና ወደ አጠናቀሽው ዘገባ እንለፍ። በኮሎራዶ ግዛት ዴንቨር ከተማ በሚገኘው ዴንቨር የሥነ ጥበብ ሙዚየም ዘመነኛ የጥበብ ሥራዎችን አካቶ የተከፈተው የሥነ ጥበብ አውደ ርዕይ በሚታይበት አዳራሽ በአንደኛው ግርግዳ ኩሌታ ላይ ያረፈው የኤልያስ ስሜ የጥበብ ሥራ ቀልብን ይገዛል። እንደ ኮምፒውተር ቁልፎች፣ እናት ቦርድና የኤሌክትሪክ ሽቦዎች የመሳሰሉ አገልግሎታቸውን የጨረሱ የቴክኖሎጂ ቁሳቁሶችን በኢትዮጵያ ባህላዊ የሽመና ጥበብ በማዋሃድና ሽቦዎችን በማጠላለፍ የተሰራው ረቂቅ ጥበብ ከርቀት ሲታይ የአንድ ከተማ ካርታ ይመስላል። ጠጋ ብለው ሲያዩት ደግሞ የተለያየ ቀለም ያላቸው የኤሌክትሪክ አስተላላፊ ሰሌዳዎቹና የተጠላለፉት የኤሌክትሪክ ሽቦዎች የሰው ልጅ በየቀኑ የሚጠቀሟቸውን የቴክኖሎጂ ውጤቶችና በሕይወታችን ላይ የሚያሳድሩትን ተጽዕኖ ያስታውሳሉ። ኤልያስ ታይሮፕ ወይም የተወጠረ ገመድ በሚል ስያሜ የሚሰራቸው በአይነታቸው ለየት ያሉት እኒህ የፈጠራ ስራዎች በዩናይትድ ስቴትስ በአውሮፓና በልዩ ልዩ የዓለማችን ክፍሎች ያሉ ሙዚየሞች ውስጥ የሚገኙ ሲሆን እስከ 190,000 የአሜሪካን ዶላር የሚያወጣ ዋጋ አላቸው። የዴንቨር ሙዚየም ወኪልና አስጎብኚ እንዳሉት የኤልያስ ስራዎች ከጥበብ ባሻገር የስነ ሕንፃ ዲዛይን ይዘትም አላቸው። የኤልያስ ስራ ከምዕራቡ ዓለም ወደ አፍሪካ የተጣሉ ሁሉንም አይነት የቴክኖሎጂ ውጤቶች ያካትታል። ኤልያስ ወደ ተለያዩ የገበያ ቦታዎች እየሄደ እነዚህን ቁሶች ሰብስበው በመልክ በመልኩ በአይነትና በመሳሰሉት እየለየ ይህን የመሰለ ረቂቅ ጥበብን ይፈጥራል። ከሥራዎቹ የሚበዙት የከተማውን ሕይወት የሚያስቃኙ ሲሆኑ ሀሳቦቹ ከመልክዓ ምድራዊ አቀማመጥ ጋር ይመሳሰላሉ። ለምሳሌ አንድ ሰው የሆነ ካርታ ሊመስለው ይችላል። ኤሊያስ እነዚህን የቴክኖሎጂ ውጤት የሆኑ ቁሶችን በብዛት የሚያገኛቸው አዲስ አበባ ውስጥ በተለምዶ ምን ያለሽ ተራ ተብሎ ከሚጠራው አካባቢ ነው። ቁሶችን የሚጠቀመው በቴክኖሎጂ እድገት በሰው ልጆችና በአካባቢ ላይ እየደረሰ ያለውን ተጽዕኖ አጉልቶ ለማሳየት ነው። የቴክኖሎጂ አጠቃቀማችን ጥንቃቄ ካልታከለበት በተወጠረ ገመድ ላይ የመጓዝ ያክል ነው ሲል አደጋውን ያመላክታል። ዛሬ እኮ አይሊያቪዩ ስትል እንኳን አይሊያቪዩ ስትል እኮ ጎንበስ ብለ አይሊያቪዩ ብለ ምትልክላት አይን ላይን አተያየ አይን ላይን ከታየ ምን እንደምታስብ እኮ አውቃለሁ፣ ገብቷል ውስጥ ምን እንደሚናገር አውቃለሁ። ምክንያቱም ማፍቀር ምናምን፣ ማዘንን ሁሉ ነገር ይነግረኛል። ያንን አላገኝም አሁን ምክንያቱም ቀላል ነው። ምክንያቱም አንተ ቢዚ ነህ እኔም ቢዚ ነኝ፣ እሷ እሷም ቢዚ ነች። እንደዚህ አይነት ስሜት አለው እና እኔ ቴክኖሎጂን ወይም ታይትሮፕ የምገልጸው በዛ መንገዱ ነው። አዎ ቴክኖሎጂ ያስፈልጋል፣ ግን ጥያቄ ያለኝ ጋፕ፣ ትንሽ ጋፕ ይሰጠው። ኤሊያስ ለጥበብ ስራው የሚጠቀምባቸውን የቴክኖሎጂ ቁሳቁሶች እስኪያገኝ ድረስ አመታት ሊወስዱበት ይችላሉ። የወዳደቁ እቃዎች ሆነው እንዲታዩ ግን አይፈልግም። ይልቁንም ፍላጎቱ ቁሶቹ ባስቆጠሩት ዘመን ልክ የነበራቸው ታሪክና ጠቀሜታ ጎልቶ እንዲታይ ነው። አዲስ ሲገዛ ቀን ነው ማስበው። ሁልጊዜ አዲስ ሲገዛ ውስጥም ያንን ለመጠቀም ትጓጓለህ። ገብቷል። እንደ እንትን ትነካከዋለህ ያ ነው ሴንስ ማድረገው። ያችን አዲሷን አዲሷን ጊዜን እንዲያስታውሰኝ ነው ሚሞሪ ነ ወደ ይህንን አንድ መጽሐፍ መጻፍ አትችልም እንዴ ስለ ኪቦርዶች ትችላለህ፣ ምናምን ከጀርመን የመጣ ከራሽያ የመጣ ብዙ ወደፊት ሬሰርች፣ እንደዚህ አይነት ሂስትሪ በአንዷ በቺ በቺ በተናገርኳት ሙሉ መጽሐፍ መጻፍ ትችላል። ምክንያቱ ኮምፒውተር የመጣበት የተጠቀሙበት ሰው ምናምን ብዙ ነው የሚነካካው ስለዚህ የዚህ የኔንም ያንተንም ያዲሱኑ ይወክላል። የዴንቨር ሙዚየም ወኪሉ እንዳሉት ኤልያስ በረቂቅ የጥበብ ስራዎቹ ከሚያነሳው ሀሳብ በተጨማሪ በአፍሪካ ብቻ የሚገኙ የጥበብ ይዘቶችን መጠቀሙ ስራዎቹ ዓለም አቀፍ እውቅና እንዲያገኙ ረድቶታል። በስራዎቹ የሚነሳው ሀሳብ ብዙ ሳይሆን የቀረቡበት ባህላዊ መንገድም ልዩ አድርጋቸዋል። የኤልያስ ስራ ብዙ ነገር አለው። ስለ አካባቢ ያነሳል። ብዙ ሰው የማያውቀውን ከምዕራቡ ዓለም የሚወጡትን የኤሌክትሪክ ተረፈ ምርቶች የት እንደሚወገዱም ያሳያል። በአፍሪካ ሀገር ውስጥ ነው የሚጣሉት። ከዚያ በተጨማሪ ስራው ከጨርቃ ጨርቅና ሽመና ጋር በተለይ በአፍሪካ ከሚገኙ ባህላዊ የጥበብ አይነቶች ጋር ምስላዊ ግንኙነቶችን ይፈጥራል። ኤልያስ ከአዲስ አበባ ዩኒቨርሲቲ የሥነ ጥበብ ትምህርት ቤት ከተመረቀ በኋላ ባሉት ዓመታት ታይሮፕ ከተሰኘው ተከታታይ የጥበብ ስራው ባሻገር ከጭቃ፣ ከጨርቅ፣ ከፕላስቲክና ከእንጨት የተለያዩ የጥበብ ስራዎችን አውጥቷል። የእጅ ስራን ተመስሎ በጭቃ ውስጥ ሆኖ የተሰራን ጎጆ ጨምሮ የተወሰኑ የስራ ውጤቶቹ አዲስ አበባ በሚገኘውና ከባልደረባው ደራሲና አንትሮፖሎጂስት መስከረም አሰግድ ጋር በከፈተው ዜማ ሙዚየም ውስጥ ይገኛል። ሙዚየሙ እንደ ዳማከሴና አሪቲ የመሳሰሉ ልዩ ልዩ ሀገር በቀል እጽዋትንና ከአንደኛ እስከ አራተኛ ክፍል ድረስ የሚያስተምር የህጻናት ትምህርት ቤት እንደሚገኙበት ይገልጻል። ሙዚየም ሲባል አርቱ ጋር ምናሙ ጋር የተያያዘ ነው። የእኛ ሙዚየም ደግሞ ይለያል። ከአርቱ ባሻገር ይለያል። ምክንያቱም ኢንዲጂነስ የጠፉት የጠፉት እንትኖች ኢንዲጅነሶች ወይም አገር በቀል እንትኖች ሙዚየም ናቸው። አሪቲ ለእኛ ሙዚየም ነው። አዎ ሙዚየም ናቸው ብለን እንመንገም። ቅመማ ቅመሞቹ ሙዚየም ናቸው። እዚህ ውስጥ ያሉ ነገሮች በሙሉ ሙዚየም ነው። እኔነቴን ያሸቱኛል። የጠፉትን ነገር አሁን አንድ ልጅ በእውነት የዞማ ልጅ ሊናገር ይችላል። ሌላ ጋ ሄድና እንትን በል አንድ ሰው ብትጠይቀው አሪቲ ምን እንደሆነ እንኳን አያውቅም። ምክንያቱ አይፈረድበትም። አሪቲ እኔ አላስተላለፍኩም ወይም እሱ አላስተላለፉ ወይም አየለ ወይም እንደዚህ አይነት ስሜት በሙሉ ራተ ናና እንዴት አይነት እንደሆነ አያውቅም። ጤና አዳም፣ እንዴት ዳማከሴል ለምን እንደሚጠቅም አያውቅም ምናምን። አሁን ግን እዚህ ሙዚየም ነው። አደለ። እያንዳንዱን ያያል። የተጻፈ ጽሁፍ አለ ይጠይቃል። የእኛ እንትኖችም ትሩ የሚያደርጉ በሙሉ ስለ እንዲጅነት ይነግሩታል ያንን ያንን እውቀት አግኝቶ ይህንን ይህንን እውቀት አግኝቶ እንዲያውቅ ነው የምንፈልገው። የኤልያስ የጥበብ አሻራ እንደ አውሮፕያን አቆጣጠር በ2019 ዓመተ ምህረት በጠቅላይ ሚኒስትር አብይ አህመድ ግብዣ በአዲስ አበባ ታላቁ ቤተ መንግስት ቅጽር ግቢ በተሰራው የአንድነት ፓርክ ላይ ማርፏል። በተጨማሪም በቁጥር በማያስታውሳቸው የተለያዩ ዓለም አቀፍ የኦፔራ ትዕይንቶች ላይ በሰራቸው አልባሳት መድረኮችና ቅርጾች ላይም ቀርበው አድናቆትን አትርፈዋል። እውነትም ድንቅ የፈጠራ ስራ ነው። አንዳንድ ጊዜ ቴክኖሎጂ ውስጥ ጭልጥ ብለን እንጠፋና በሌላ በኩል ያለውን ጉዳት እንዘነጋለን። ህይወት ደግሞ ሁሌም ሚዛንን ጥብቃ መኖርን ትሻለች እና እንደ ኤልያስ ያሉ የጥበብ ሰዎች ከተፈጥሮና በቴክኖሎጂ መካከል ያለውን ሚዛን እንድናስታውስ ያደርጉናል። እንግዲህ ዝግጅታችንን ወደ ማጠቃለሉ የተቃረብን ነው። በምሽቱ እንግዶቻችን የነበሩትን ሁሉንም በአድማጮች ስም እናመሰግናለን። ሊሊ፣ የመሰናበቻ ሙዚቃ ይኖርሻል፣ እርግጠኛ ነኝ። አዎ አለኝ። በቅርቡ ካደረባት ሕመም አገግማ ከቀድሞ ሳቋ ጋር ተመልሳ ያየናት ሀሊማ አብዱራህማን ተውስማኝማ እያለች የምትጫወተውን ዜማን ጋብዝ የሰርጋችን አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መሰናዶችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸ ነው። እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ